ችሎቱ በዛሬው ውለው በመከላከያ ምስክሮች የቀረቡ አምስት ጭብጦች ላይ ዓለም አቀፍ ህጎች፣ ታሪክ፣ የሀገሪቱ ህገ መንግሥት እንዲሁም የመጅሊሱ መተዳደሪያ ደንብና ልማዳዊ አሰራሮችን መሠረት በማድረግ ውድቅ አድርጓቸዋል። ጭብጦቹም አንደኛ መንግሥት በሙስሊሙ ሃይማኖት ጉዳይ ላይ ጣልቃ ገብቷል፣ አልገባም፣ ሁለተኛ መንግሥት ሙስሊሙን ከፋፍሏል፣ አልከፋፈለም፣ ሶስተኛ የመጅሊሱ ምርጫ ህጋዊ ነው፣ አይደለም፣ አራተኛ በብርበራ ወቅት ፖሊስ የተከሳሾችን መብት ጥሷል፣ አልጣሰም። አምስተኛ ተከሳሾች የቀረበባቸው ክስ ማስተባበል ችሏል፣ አልቻሉም የሚሉ ነበሩ። በእነዚህ ጭብጦች ላይ ተከሳሾች ያቀረቧቸው የሰው የሰነድና የቪዲዮ ማስረጃዎች ችሎቱ መመርመሩን አስታውሶ ሆኖም ግን የቀረቡ ምስክሮችም ሆኑ ሌሎች ማስረጃዎች የቀረበባቸውን ክስ ሊያስተባብሉ የሚችሉ አለመሆናቸውን ይልቁንም አንዳንዶቹ የተረሱ የአቃቤ ሕግ ማስረጃዎች ሊሆኑ እንደሚችሉ በመግለጽ ውድቅ አድርጓቸዋል። ለቀረበባቸው ክስ ያስተባበለ አንድም ምስክር የለም ያለው ችሎቱ 18ቱ ተከሳሾች በተከሰሱበት ወንጀል ጥፋተኛ ናቸው ሲል ፍርድ ሰጥቷል። በመጨረሻም የቅጣት ማቅለያ ሀሳብ በአስር ቀናት ጊዜ ውስጥ ለፍርድ ቤቱ እንዲያቀርቡ ትዕዛዝ በመስጠት የመጨረሻ ፍርድ ለመስጠት ለሐምሌ 27 2007 ዓ ም ተለዋጭ ቀጠሮ ይዘዋል። ተከሳሾቹ በስም እየተጠሩ የጥፋተኝነት ውሳኔ ሲሰጥ ፍርዱን ለሚያነቡ ዳኛ እኔ አሸባሪ አይደለሁም፣ አሸባሪ አንተ ነህ። ማረሚያ ቤትን ማዘዝ ካልቻል ክዳኛ ፍትህ አልጠብቅም። ተጽፎ የተሰጣችሁ ፍርድ ነው የምታነቡት። ማን ጽፎ እንደሰጣችሁ ልንነግራችሁ እንችላለን። በዚህ ችሎት ጥፋተኛ ብትሉኝም፣ እኔ ንጹህ ነኝ። እናንተ ግን እስከ ወዲያኛው የህሊና እስረኞች ናቸው። እኔ ሐቀኛ ስለሆንኩ በሰጣችሁት ፍርድ ደስተኛ ነኝ፣ አልከፋም። በዚህች ቀን ከመቼውን ጊዜ በላይ ከፍቶኛል። አጼ ዮሐንስ በአያቶቻችን ላይ ያደረሰው ግፍ ያህል ነው የተሰማኝ። ክርስቲያን ወንድሞቻችን እዚህ በተነገረው ነገር እንዳትታለሉ እያሉ ሲናገሩ፣ የችሎቱ ታዳሚም አላሁ አክበር እያለ ሲናገር ተደምጧል። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም